ይህ የአሜሪካ ድምፅ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ መጋቢት 9 2014 ዓ.ም ዓ ዝግጅታችን ጀምረ

ምግብና ሌሎች የእርዳታ ቁሳቁሶችን የጫኑ መኪኖች ወደ ትግራይ ክልል እንቅስቃሴ መጀመራቸውን የኢትዮጵያ መንግሥት ገለጸ። የዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም መድኃኒትና ሌሎች የሕክምና ቁሳቁሶች ወደ ክልሉ ለማስገባት ላቀረብነው ጥያቄ ከኢትዮጵያ መንግሥት ፈቃድ አልተሰጠንም ሲሉ ከሰዋል። ይህንን ጉዳይ በተመለከተ የተሰናደ ሙሉ ዘገባ በአብይ ርዕስ ይደመጣል።

በሌላ ዜና ግጭት ባለባቸው አካባቢዎች ፈተና የወሰዱ ተማሪዎች ውጤት መመዘኛ ከሌሎች እኩል ሊሆን አይገባም የሚል ቅሬታም ተሰምቷል። ይህን የተመለከተው ዘገባም በምሽቱ ይደመጣል። ጥናስጥልን እንድናምሽታችኋል ሀብታሙ ስዩም ሳስተናግዳችሁ አመሻለሁ። ብርሃን አይለው ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውናሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት።

እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አስቀድመን የዓለም ዜናዎችን እንስማ። ያስጥልኝ እንደምናመሻችሁ አድማጮች፣ የዓለም ዜናውን የማሰማችሁ ቆንጂ ይታየ ነኝ። ኢትዮ ቴሌኮምን በከፊል ወደ ግል ይዞታ ለማዞር የነበረው እቅድ እንዲዘገይ መደረጉን የኢትዮጵያ የገንዘብ ሚኒስቴር አስታውቋል።

ከዚህ ውሳኔ ላይ የተደረሰው በቅርብ ጊዜያት በአገር ውስጥም በዓለም አቀፍ ደረጃም ባሉትና በፍጥነት እየተቀያየሩ ባሉ ኢኮኖሚያዊ ለውጦች ሳቢያ መሆኑን የሚኒስቴር መስሪያ ቤቱ በትዊተር ባወጣው መግለጫ አስረድቷል። አያይዞም መግለጫው የኢትዮጵያ መንግስት የአብይ ኢኮኖሚውን መሻሻል ታሳቢ በማድረግና የኢትዮ ቴሌኮምን ኢኮኖሚያዊ ክንዋኔ በቀጣይነት በማሻሻል ጊዜ መውሰድ

ጉዳዩ ለሚመለከታቸው ወገኖች በሙሉ በተለይም ለኢትዮጵያ ሕዝብ እንደሚበጅ አምኖ የወሰደው ውሳኔ ነው ብሏል። ድንበሬለሽ ሐኪሞች ሜዲሳን ሳንፍሮንቴ ባለፈው እንደ አውሮፓውያን አቆጣጠር 2021 ዓ.ም ሰኔ ወር ውስጥ ትግራይ ውስጥ በተገደሉት ባልደረቦቹ ግድያ ዙሪያ በኒውዮርክ ታይምስ ጋዜጣ በወጣው የምርመራ ሪፖርት ላይ መንግስት ምላሽ ይስጥ ሲል ጠየቀ።

የጋዜጣው ሪፖርት ለግድያው ኃላፊው የኢትዮጵያ የመከላከያ ኃይልንና የመከላከያ ኃይሉን አዛዥ በቀጥታ ተጠያቂ ያደረገ መሆኑን ቡድኑ ጠቅሷል። የድንበር የለሽ ሐኪሞች ቡድን የስፔን ፕሬዚደንት ፖላ ጊል ባወጡት መግለጫ ኤምኤስኤፍ ባልደረቦቹ ላይ ከተፈጸመው አሳዛኝ ግድያ ጀምሮ ግድያውን በሚመለከት ሙሉ መረጃ ለማግኘትና ተጠያቂዎችም ኃላፊነት እንዲወስዱ ለማድረግ

ያለማሰለስ ጥረት ሲያደርግ ቆይቷል ብለዋል። መስሪያ ቤታችን ያደረገውን ክትትል ውጤት ለኢትዮጵያ ባለስልጣናት አቅርበናል ብለዋል። ባደረግነው ክትትል ለግድያው ተጠያቂዎች ማን እንደሆኑ ወይም የግድያውን ምክንያት በእርግጠኝነት ለማወቅ አልቻልንም ብለዋል። እስካሁንም ስለ ግድያው ያገኘነው ማብራሪያም ሆነ ኃላፊነት የወሰደ ወገን የለም ያሉት የድንበር የለሽ ሐኪሞች ቡድን ባለስልጣኗ

የኢትዮጵያ መንግስት በጉዳዩ ዙሪያ እያካሄደ ያለውን ምርመራ ውጤት በአፋጣኝ እንዲያሳውቀን እንጠይቃለን ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዛሬ ሩሲያ የምዕራብ ዩክሬን ልቪቭ ከተማን የአውሮፕላን ጣቢያ አቅራቢያ

ኢላማ ያደረጉ በርካታ ሚሳይሎች ተኩሳለች። በአውሮፕላን ጣቢያው ላይ የደረሰ ጉዳት እንደሌለ የከተማዋ ከንቲባ ገልጸው የአውሮፕላን ጥገና ክፍል ግን ተጎድተዋል ብለዋል። ዩክሬንን ከፖላንድ ጋር በሚያዋስነው ድንበር 80 ኪሎ ሜትር ርቀት ላይ በሚገኘው አካባቢ በደረሰው ጥቃት በሰው ላይ ምን ያህል ጉዳት እንደደረሰ ግን ለጊዜው የተሰጠ መረጃ የለም። በትናንትናው እለት በሩሲያ ጥቃት በተመታው የማሪዮፖሉ ህጻናትን ጨምሮ

ብዙ መቶ ሰላማዊ ሰዎች የተጠለሉበት የቲያትር ቤት ከጥቃቱ የተረፉ ሰዎች እየወጡ ናቸው። ምን ያህሉ በህይወት እንደተረፉ ግን የሚታወቅ ነገር የለም። ይህ በዚህ እንዳለ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ከቻይና ፕሬዚደንት ሺጂንፒንግ ጋር በስልክ እንደሚነጋገሩ ተገልጿል። ባይደን ከቻይናዎቻቸው ጋር የሚነጋገሩት የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ

ዓለም የሩሲያን ወረራ ለመመከት ሀገራቸውን እንዲረዳ እየተማጸኑ ባሉበት በአሁኑ ወቅት ሲሆን የሁለቱ መሪዎች ውይይት ወሳኝነት እንዳለው ተጠቁሟል። ወታደራዊ እርዳታ እንድታደርግ በሩሲያ የተጠየቀችው ቻይና በውጊያው ትልቅ ቦታ እየያዘች መሆኗ እየተሰማ ነው። ለዩክሬን ግዙፉን ወታደራዊ እርዳታ የለገሰችው ዩናይትድ ስቴትስ ስትሆን ተጨማሪ 800 ሚሊዮን ዶላር እንደምትሰጥ

ፕሬዚደንት ባይደን በዚህ ሳምንት ይፋ አድርገዋል። የዋይት ሀውስ ቃል አቀባይ ጄን ሳኪ ለጋዜጠኞች በሰጡት ቃል ቻይና ከሩሲያ ጎን መሰለፏ ያሳደረብንን ጥልቅ ስጋት በግልጽ አሳውቀናል፣ ሊያስከትል የሚችለውንም ምላሽ ተናግረናል ብለው የዛሬው የስልክ ውይይት ለፕሬዚደንት ባይደን የፕሬዚደንት ሺን አቋም ለመገምገም እድል ይሰጣቸዋል ብለዋል።

ቻይና የሩሲያን አድራጎት ዓለም አውገዟ በራሱ ብዙ የሚናገር ነው ሲሉም ቃል አቀባዩ አክለዋል። ይህ በዚህ እንዳለ የዩክሬን ሰብአዊ ሁኔታ በየዕለቱ እያሽቆለቆለ መሆኑን የተባበሩት መንግስታት ድርጅት ተናግሯል። ከዩክሬኑ ጦርነት በተዛመደ የአፍሪካ ዜና አፍሪካውያን ዋናዎቹ የድፍድፍ ነዳጅ ላኪ ሀገሮች የናይጄሪያና የአንጎላ ህዝብም ጭምር

እያሻቀበ ያለው የነዳጅ ዋጋ እየተሰማቸው መሆኑን ተንታኞች እየተናገሩ ነው። በጣት የሚቆጠሩት ነዳጅ ላኪ ሀገሮች በተለይም ሩሲያ ዩክሬን ላይ ወረራ ከከፈተች ወዲህ ገቢያቸው የጨመረ ቢሆንም በአህጉሪቱ በአብዛኛው ባለው የነዳጅ ማጣሪያ እጥረት የተነሳ ሀገሮቹ ከፍ ያለ ዋጋ ከፍለው ከውጭ ለመግዛት እንደሚገደዱ ነው ተንታኞቹ የተናገሩት።

በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅትና ሌጎ ፋውንዴሽን የተባለው ሕፃናትን በትምህርትና በፈጠራ አቅም ግንባታ ለማሳደግ የሚሰራ የበጎ አድራጎት ተቋም በጋራ አዲስ መርሃ ግብር መወጠናቸውን አስታወቁ።

ሁለቱ ድርጅቶች በተለይ በግጭቶችና በቀውሶች በተጎዱ አካባቢዎች የሚኖሩ በመዋለ ሕፃናት እድሜ ክልል ውስጥ ያሉ ልጆች እየተጫወቱና እየተማሩ እንዲያድጉ ለማስቻል በጋራ ቢያንስ 25 ሚሊዮን ዶላር ወጪ አድርገው መርሃ ግብሮችን እንደሚያዘጋጁ ከዩናይትድ ስቴትስ ኤምበሲ የወጣው መግለጫ አመልክቷል።

ሶማሊያ ዋና ከተማ ሞቃዲሾ መንገድ ዳር የተጠመደ ቦምብ አራት ሰዎች ማቁሰሉ ተገለጸ። ሶስቱ ለስራ የሄዱ የቱርክ ዜጎች ሲሆኑ አንደኛው ሶማሊያዊ ሾፌራቸው እንደሆነ ነው የተገለጸው። የጥቃቱ ኢላማ ቱርኮቹ ነጋዴዎች ሳይሆኑ እንዳልቀሩ ፖሊስ ለቪኦኤ ገልጿል። አልሸባብ ለቦምብ ፍንዳታው ኃላፊነት ወስዷል። በመጨረሻም የደቡብ ሱዳን የምግብ ቀውስ ከምንጊዜውም እየከፋ ነው ሲል የዓለም የምግብ ፕሮግራም አመለከተ።

ደቡብ ሱዳን ከምንጊዜውም የከፋ የረሃብ ቀውስ ላይ ነች ሲሉ ሁኔታውን የሚከታተሉት የዓለም የምግብ ፕሮግራሙ ባለስልጣን ማርዋ አዋድ ናቸው ያስታወቁት። አዋድ ለቪኦኤ የደቡብ ሱዳን ትኩረት ክፍል በሰጡት ቃል ሀገሪቱ መኸር በማይሰበስብባቸውና የምግብ አቅርቦት በሚመናመንባቸው በቀጣዮቹ ወራት 8.3 ሚሊዮን ሕዝቧ ለከባድ ረሃብ ይጋለጣል ብለዋል።

አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።

ቆንጅታ ዬን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ መጋቢት 9 2014 ዓ ም ዝግጅታችንን ነው እያዳመጣችሁ እየተመለከታችሁ የምትገኙት። ተከታታዮቻችን ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ፌስቡክ ላይ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ።

የድምፅ አሊያም የጽሁፍ መልእክት ለመተው የምትፈልጉት ሌላ አማራጭም አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። ዘሎ ነታት ምዝ ዝተፈጢሩ ዘሎ ናይ ትግራይ ህዝቢ ኣብ በፅሕዎ ዘሎ ነታት ብጣዕሚ ዝሕዝን እዩ አሁን የተፈጠረው በትግራይ ህዝብ ላይ የደረሰው ሁኔታ በጣም የሚያሳዝን ነው። በተለይ ወጣትና እናቶች ሁሉም ረሃብና ሀዘን ላይ ነው ያለው።

በመቶዎች የሚቆጠሩ ሰዎች በትግራይ ክልል ባለው የምግብና የጸጥታ ችግር ተፈናቅለው ወደ አማራ ክልል ቆቦ የገቡ መሆናቸውን በሚመለከተው ዘገባችን ከምናዳምጣቸው ተፈናቃዮች መካከል ያንዱን የሰማ ነው። ሙሉ ዘገባው በሁለተኛው አጋማሽ ይደመጣል። አሁን ግን ወደ ዕለቱ አብይ ርዕስ እንሻገር።

ምግብና ሌሎች የእርዳታ ቁሳቁሶችን የጫኑ መኪኖች ወደ ትግራይ ክልል እንቅስቃሴ መጀመራቸውን የኢትዮጵያ መንግስት ገልጿል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ ወደ ትግራይ ክልል ሰብዓዊ እርዳታ የሚያደርሱ ተሽከርካሪዎች በአፋር ክልል በኩል ያለምንም ችግር እንዲተላለፉ መንግስት ምቹ ሁኔታ እየፈጠረ መሆኑን አስታውቋል። መንግሥት ሆን ብሎ እርዳታ ወደ ክልል እንዳይገባ አድርጓል በሚል በህዋት ተደጋጋሚ ክስ ቢቀርብም መንግስት በበኩሉ ተጠያቂው ህዋት መሆኑን መግለጹ ይታወቃል። ይህ በእንዲህ ያለ የዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አዳኖም

በሰጡት መግለጫ ደግሞ መድኃኒትና ሌሎች የህክምና ቁሳቁሶችን ወደ ክልሉ ለማስገባት ላቀረብነው ጥያቄ ከኢትዮጵያ መንግስት ፈቃድ አልተሰጠንም ሲሉ ከሰዋል። የዶክተር ቴዎድሮስን ክስ ያጣጣሉት የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በበኩላቸው ከህወሓት ጋር ባላቸው የፖለቲካ ግንኙነት በመንግስት ላይ ጫና ለመፍጠር የሚያደርጉት ነው ብለዋል። ኬኔዲ አባተ ዝርዝር ጉዳዩን ይነግረናል።

ትናንት መጋቢት 8 2014 ዓ.ም ምግብ ነክ ቁሳቁሶችን የጫኑ 20 የጭነት ተሽከርካሪዎችና ነዳጅ የጫኑ ሶስት ተሽከርካሪዎች ከሰመራ ወደ መቀሌ መንቀሳቀስ መጀመራቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ትናንት ባወጣው መግለጫ የክልሉን የሰብአዊ እርዳታ አቅርቦት ከፍ ለማድረግ በየቀኑ 40 የጭነት ተሽከርካሪዎች ወደ ክልሉ እንዲገቡ ይደረጋልም ብሏል። ከሰመራ በአባላ በኩል ወደ መቀሌ የሚወስደው የሰብአዊ እርዳታ መስመር ተዘግቶ የቆየው የህወሀት ታጣቂዎች በ

አፋር ክልል በከፈቱት አዲስ ጥቃት ምክንያት መሆኑን የኢትዮጵያ መንግስት በተደጋጋሚ መግለጹ ይታወቃል። አሁን ታዲያ ህወሀት ከፍቷል የተባለውን ጥቃት አቁሞት ነው ወይ የእርዳታ ምግብና ሌሎች ቁሳቁሶችን የጫኑ ተሽከርካሪዎች እንቅስቃሴ የጀመሩት ለሚለው ጥያቄ የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ይህን ምላሽ ሰጥተዋል። አልቆመም። ያው በሪስኪውን ወስዶ ነው እየሄዱ ያሉት እንጂ

ከወረሩበት አካባቢ አልወጡም። እንዳያዙ ነው አካባቢዎቹን በተወሰነ ደረጃ ማለት ነው። ስለዚህ በሪስክ ውስጥ ሆነው የተወሰነ ቀዳዳ በመገኘቱ ምክንያት ነው እንጂ አካባቢው ሙሉ በሙሉ ለቆ ለእርዳታ ፍሰቱ ነጻ ስላደረጉት አይደለም። በሁለተኛ ሁኔታ ደግሞ አሁን ወደ ወደ አማራ አካባቢ በስፋት

የትግራይ ሰዎች እየፈለሱ ከመምጣታቸው ጋር ተያይዞና በውስጡ በአካባቢው በመቀሌም፣ በሽሬም፣ በአክሱምም የተለያዩ ተቃውሞዎች እየገጠሙት ከመምጣቱ ጋር ተያይዞ ሳይወድ በግድ የመክፈት ፍላጎት ያለ ይመስላል። ግን እስካሁን ድረስ ባለው ተጨባጭ ሁኔታ የተዘጋው ነገር በደንብ የተከፈተ አይደለም።

ከመጋቢት 7 2014 ዓ ም ጀምሮ 17 ግብረ ግብረሰናይ ድርጅቶች መድኃኒትን ጨምሮ የህክምና ቁሳቁሶችንና የምግብ አቅርቦቶችን ወደ ትግራይ ክልል እንዲያጓጉዙ እንደተፈቀደላቸውና ከ11 በላይ አጋር ድርጅቶች 257192 ኪሎግራም መድኃኒት የህክምና ቁሳቁሶችና የምግብ አቅርቦቶችን በአውሮፕላን እንዳጓጓዙ የውጭ ጉዳይ ሚኒስቴር አመልክቷል። በሌላ በኩል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም

ከትናንት በስቲያ በሰጡት መግለጫ ለ500 ቀናት ያክል በኢትዮጵያና በኤርትራ ኃይሎች ከውጭው ዓለም እንዳይገናኝ ተዘግቶበት ይገኛል ያሉት የትግራይ ክልል ጉዳይ አስከፊ ነው ብለዋል። ከታሳስ ወር አጋማሽ ጀምሮ የምግብ እርዳታ አቅርቦት ወደ ትግራይ እንዳልገባ የገለጹት ዶክተር ቴድሮስ 83 በመቶ የሚሆነው የክልሉ ህዝብ የምግብ ዋስትና ችግር እንዳለበት አመልክተው በክልሉ ያለው ጥቂት የእርዳታ ምግብና ነዳጅ በመሟጠጥ ላይ መሆኑንም ገልጸዋል። የዓለም ጤና ድርጅት በየካቲት ወር

ለ300 ሺህ ያህል ሰዎች የሚሆን 33 ሜትሪክ ቶን የመድኃኒትና ሌሎች ቁሳቁሶችን በአየር ለትግራይ ክልል ማድረሱን ያስታወሱት ዶክተር ቴድሮስ ቀጣይ ድጋፍ ለማድረግ ግን ከኢትዮጵያ መንግስት ፈቃድ እንዳልተገኘ ተናግረዋል።

We are now preparing to send an additional 95 metric tons of supplies, but no permission has been given yet. ተጨማሪ 95 ሜትሪክ ቶን አቅርቦት ለመላክ በመዘጋጀት ላይ ነን። ነገር ግን እስካሁን ፍቃድ አልተሰጠንም። በትግራይ ለአጣዳፊ የህክምና ፍላጎቶች ምላሽ ለመስጠት 2200 ሜትሪክ ቶን የአስቸኳይ ጊዜ የህክምና አቅርቦቶች እንደሚያስፈልጉ እንገምታለን። እስካሁን የቀረበው ግን 117 ሜትሪክ ቶን ብቻ ነው። ይህም ከሚያስፈልገው ከአንድ በመቶ በታች ነው። ነገር ግን ነዳጅ በሌለበት ሁኔታ አቅርቦቱ ወደ ክልሉ ቢገባ

ተጠንቋል። ወደሚፈለግበት ቦታ ማጓጓዝ በጣም አስቸጋሪ ወይም የማይቻል ነው። የዶክተር ቴድሮስን ክስ በተመለከተ ለኢዜአ አስተያየታቸውን የሰጡት የአደጋ ስጋት ስራ አመራር ኮሚሽነር አቶ ምትኩ ካሳ

የዓለም ጤና ድርጅት ከቀጣዩ ሰኞ ማለትም ከመጋቢት 12 ጀምሮ ለአንድ ወር ያህል መድኃኒትና ሌሎች የሕክምና ቁሳቁሶችን ወደ ትግራይ ክልል ለማጓጓዝ ጠይቆ በጤና ሚኒስቴር መጋቢት አምስት የድጋፍ ደብዳቤ እንደተሰጠውና እርሳቸው የሚመሩት ኮሚሽን ደግሞ ትናንት ፈቃድ መስጠቱን አብራርተዋል። ይህን ደብዳቤ ጻፈው ማርች 11 ቀን ነው። ማርች 11 2022 ነው። ድጋፍ እንዲሰጠኝ እንዲህ የሚል ደብዳቤ ጻፈው። ጤና ሚኒስቴር ደግሞ ያሉትን እቃዎች በዝርዝር ካየ በኋላ

ለእኛ ማርች 14 ወይም በእኛ አቆጣጠር መጋቢት አምስት ጽፎ ክሊራንስ እንድንሰጣቸው ወይም አፕሩቫል እንሰጣቸው ጠይቋል። በዚህ መነሻነት የዓለም ጤና ድርጅት የኢትዮጵያ ኦፊስ ይህንን ጤና ሚኒስቴር የጻፍለት የድጋፍ ደብዳቤ መነሻ በማድረግ ለእኛ ማርች 15 ማርች 15 2022 ክሊ አፕሩቫል ደብዳቤ እንዲሰጡ ጠይቋል።

እኛ ደግሞ ዛሬ ጠዋት አፕሩቫል ደብዳቤ ሰጥተነዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ደግሞ ለዶክተር ቴድሮስ ክስ ተከታዩን ምላሽ ሰጥተዋል። የእርዳታ እህሉም የመድኃኒት አቅርቦቶቹም የሚገቡት በአበዓላ በኩል ነው። በአባላ ኮሪደርን ጨምሮ ሌሎች አራት ወረዳዎችን የኢትዮጵያ መከላከያ ሰራዊት ወደ ትግራይ አልገባም ካለ በኋላ ወሮ የያዙት እነሱ ናቸው። እርዳታው የሚተላለፍበትን ኮሪደር በመዝጋታቸው ምክንያት ነው ይሄ የተዘጋው ይሄ

የዓለም ጤና ድርጅትም በደንብ ያውቀዋል። ሌሎች የእርዳታ አቅራቢ የተባበሩ መንግስታት ድርጅት ተቋማትም ያውቁታል። ስለዚህ በኢትዮጵያ በኩል ይሄ ሆን ተብሎ ተከልክሏል የሚለው ነገር መሰረተ ቢስ እና ከወያኔ ጋር ያላቸው የፖለቲካ ሀሳቤን ታሳቢ በማድረግ በመንግስት ላይ ጫና እንዲፈጠር ከማሰብ የመነጨ ነው። ይሄ ቢሆን ኖሮ የኢትዮጵያ መንግስት እኮ ያን አማራጭ በመጥፋቱ ምክንያት እኮ በሳምንት ቢያንስ ሶስት እና አራት ጊዜ በአየር

የተለያዩ የመድኃኒት አቅርቦቶች እና የእርዳታ ቁሳቁሶች እንዲሄዱ እያደረገ ነው። ስለዚህ በዛ የሚከለክል ከሆነ በዚህኛው ለምንድን ነው የማይከለክለው? ወደ ትግራይ የሚሄድ በየብስም ይሁን በአየር የኢትዮጵያ መንግስት ዘግቶ ማያቅም፣ ፍቃድ ከልክሎ ማያቅም። የራሱ ህዝብ አይደለም? ለምን አያክዳል?

የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ደግሞ በትዊተራቸው ባሰፈሩት ጽሁፍ የዓለም ጤና ድርጅት ዳይሬክተር ወንጀለኛ የህወሓት ጓዶቻቸውን ለመከላከል በኤርትራ ላይ ከጊዜ ወደ ጊዜ የውሸትና የክፋት ውንጀላዎችን ማስተጋባታቸውን ቀጥለዋል ሲሉ ዶክተር ቴድሮስን ተችተዋል። ዶክተር ቴድሮስ አድሃኖም ከሚመሩት ድርጅት ውጭ በሆነ የስነ ምግባር ጉድለት፣ ወገንተኝነት እያሳዩ ነው በሚል ምርመራ እንዲደረግባቸው የሚጠይቅ ደብዳቤ የኢትዮጵያ መንግስት ለዓለም ጤና ድርጅት

ድርጅት መጽሐፉ ይታወሳል። ነገር ግን ዶክተር ቴድሮስ ከዚህ ቀደምም ለቀረበባቸው መሰል ወቀሳ በትዊተር ገጻቸው በሰጡት ምላሽ እኔ ወገንተኝነቴ ለሰላም እንጂ ለየትኛውም አካል አይደለም ማለታቸው ይታወሳል። ከትናንት በስቲያ በሰጡት መግለጫቸው በትግራይ የኤች አይ ቪ ሕክምና የሚፈልጉ 46 ሺህ ሰዎች ሕክምናቸው መቋረጡን እንደ ካንሰር፣ ስኳርና ደም ግፊት ያሉ በሽታዎች የሚገኙባቸውም ሕክምና እንደማያገኙና ሞተውም ሊሆን እንደሚችሉ ገልጸዋል። በአጠቃላይ በም

በምግብ እና በመድኃኒት ችግር በክልሉ ሰዎች እየሞቱ እንደሚገኙም ገልጸው ከትግራይ በላይ በሚሊዮኖች የሚቆጠሩ ሰዎች ጤንነት አደጋ ላይ የወደቀበት አካባቢ በዓለም ላይ የለም ብለዋል። በአፋር ክልልም የሰብአዊ ችግሮች እየተባባሱ መሆኑን የገለጹት የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አፋርና አማራ ክልሎችም ጉዳት ቢደርስባቸውም እነዚህን ክልሎች መድረስ ግን ከትግራይ ጋር ሲነጻጸር እጅግ የተሻለ ነው ብለዋል። ዋና ዳይሬክተሩ ከትግራይ ክልል ውጭ ያሉ ጉዳቶችን አንስተውና

አውግዘው እንደማያውቁ በተደጋጋሚ የሚገልጸው የኢትዮጵያ መንግስት በዚህም ቅሬታውን ሲያሰማ ቆይቷል። ውጭ ጉዳይ ሚኒስቴር በትናንቱ መግለጫው ታዲያ በእርዳታ አቅርቦት ላይ ለተሰማሩ ለሁሉም አካላት ምቹ ሁኔታ በመፍጠር እንዲሁም የየብስና የአየር ትራንስፖርት አማራጮችን በማስፋት በትግራይ ክልል ለሰብአዊ ፍላጎቶች አቅርቦት ተገቢውን ምላሽ ለመስጠት መንግስት ቁርጠኛ መሆኑን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

በመከታተል ላይ ያላችሁት ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአርብ መጋቢት 9 2014 ምሽት ዝግጅታችን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

በቅርቡ የተወሰነው የከፍተኛ ትምህርት ተቋማት መግቢያ ውጤት በተለይ በምስራቃዊ የአማራ አካባቢዎች የተከሰተውን ነባራዊ ሁኔታ ግምት ውስጥ ያስገባ አይደለም ሲሉ መሰረታቸውን ደሴ ላይ ያደረጉ 15 የሃይማኖትና የሲቪል ድርጅቶች አስታውቀዋል። ድርጅቶቹ በተማሪዎችና በአካባቢው ላይ ሊደርስ የሚችለውን ስነልቦናዊ ጉዳትና ፖለቲካዊ አለመረጋጋት ግምት ውስጥ በማስገባት የሚመለከተው መንግስታዊ አካል ማስተካከያ እንዲያደርግም ጠይቀዋል።

ከደቡብና ሰሜን ወሎ ከዋግ ኽምራና ኦሮሚያ ብሔረሰብ ዞኖች እንዲሁም ከደሴ የከተማ አስተዳደር ደረሰኛለውን መረጃ ያደረገው የደቡብ ወሎ ዞን መምህራን ማኅበር በበኩሉ የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱት ውስጥ የዩኒቨርሲቲ መግቢያ ውጤት ያገኙት ከ25 በመቶ አይበልጡም ብሏል። ቅሬታቸውን በጋራ በጋዜጣዊ መግለጫ ላይ ገልጸዋል። መግለጫውን የተመለከተው ዘጋቢያችን መስፍን አራጌ ነው።

የደቡብ ወሎ ዞን መምህራን ማህበር ሊቀመንበር መኮንን ጌታቸው በመንግስት የተወሰነውን የዩኒቨርሲቲ መግቢያ መቁረጫ ውጤት በጦርነት ቀጠና ውስጥ የቆዩ አካባቢዎች የነበሩበትን ሁኔታ ያላገናዘበ ሲሉ ተችተውታል። ከደቡብና ሰሜን ወሎ ከዋግምራና ኦሮሞ ብሔረሰብ እንዲሁም ከደሴ ከተማ አስተዳደር የተገኘውን መረጃ መሰረት አድርገው የተናገሩት ሊቀመንበሩ በአምስቱ ምስራቃዊ የአማራ አካባቢዎች የ12ኛ ክፍልን መልቀቂያ ብሔራዊ ፈተና 31896 ተማሪዎች ወስደው የተቆረጠውን የዩኒቨር

ዩኒቨርሲቲ መግቢያ ውጤት ማስመዝገብ የቻሉት ግን 9281 መሆናቸውን ገልጸዋል። እዚህ አካባቢ ጦርነቱ ባስከተለብን ጠባሳ ልጆቻችን ከጦርነቱ ሽሽት ጋር ተያይዞ እንዲሁም የጥይት ድምፅ እየፈሩ ምንም አይነት ደብተርም ሆነ እውቀት ባላገኙበት ሁኔታ ትምህርት ቤቶቻቸው አንደኛው በወራሪ ኃይል እየፈረሰ ሁለተኛው ከከባድ መሳሪያ እያረፈባቸው

ሌላም እንደገና ደግሞ ለተፈናቃዩ መጠለያ ሆኖ የቆዩት የትምህርት ተቋማት ናቸው፣ እንደ ደሴ ከተማ በአብዛኛው። ስለዚህ ከአንድ ወር እስከ ስድስት ወር በላይ ትምህርት አቋርጠው ለነበሩ ቤትና የትኛውን ቦታ ላይ ስደት ላይ በነበሩበት ሁኔታ ይሄ ነጽብ እዚህ ላይ ተሰቅሎ ነይህን ያህል ተማሪ ቤት እንዲውል በመደረጉ በጣም ቅሬታ ነው እየፈጠረብን። አቶ መኮንን መመዘኛው ሚዛናዊነት ጎድሎታል ይላሉ። ምቹ ሁኔታ ባለ ካለባቸው አካባቢዎች ምቹ ሁኔታ የሌላቸውን አለይም፣ ይሄ ውጤት በጋራ እየተሰጠ ነው፣ እንደ ጋራ እንደ አገር ነው

የተገመገም ነውና ይሄ አግባብ ነው ብለን አናምንም። ስለዚህ የትምህርት ሚኒስቴር ይሄን ሁኔታ አይቶ ዝቅ ብሎ ኢቭን አንዳንዶቹም ብናይ ለምሳሌ ደቡብ ወሎ ደሴ ዙሪያ ብናይ አንድ ተቋም ገልሻ አጠቃላይ ሁለተኛ ደረጃ ትምህርት ቤት ምንም ተማሪ አላለፈም። ወረኢሉ ላይ ቁልምቢ የሚባል አጠቃላይ ሁለተኛ ደረጃ ትምህርት ቤት ምንም ያለፈ የለም። ለጋምቦ ጊምባ አጠቃላይ ሁለተኛ ደረጃ ትምህርት ቤት አንድም ተማሪ አላለፈም። ስለዚህ ይሄ የሆነበት ምክንያት የማለፊያ ነጥቡ ከፍ ብሎ ስለ

መምጣቱ ብቻ ሳይሆን የኛን የተማሪዎቻችን የመማር ማስተማር ምቹ ሁኔታ ባልተፈጠረበት ሰላም በሌለበት ሽሽት ላይ በነበሩበት ሕፃናት፣ እንደገና ወደ ፈተና ገብተው ሲፈተኑ 423 እና በላይ ማምጣት ባለመቻላቸው ምክንያት ውድቀት ተከስቶብናል። አብዛኛው ከ75 ፐርሰንት በላይ ተማሪዎቻችን እቤት የሚሉ ናቸው።

በደሴ ቅዳሜ ገበያ ሁለተኛ ደረጃ ትምህርት ቤት የ12 ክፍል መልቀቂያ ብሔራዊ ፈተና ወስዳ ያሰበችውን ያህል ውጤት አለማግኘቷን ትናገራለች፣ የደሴ ከተማ ነዋሪዋ የሸወርቅ ስዩም። መጀመሪያ ራያ ነበር ምኖሩ። ከራያው እዚህ ወደ ደሴ መጣን፣ ደሴ መተን፣ ያው በጦርነት ጊዜ መልስ ወደ አዲስ አበባ ሄደን ለሶስት ወር ያክል። ከዛ ከሶስት ወር በኋላ ለፈተና ለመውሰድ ወደዚህ መጣው። ተመልሼ ወደ ደሴ ስንመጣ ያው ሁሉም ነገር እንደነበረው እንደ ድሮ አይደለም፣ እንደተዘጋጀ ነውም አይደለም። ከባድ ነው። ፈተናውንም እንደጠበቅ ነው አላገኘ ነውም። አብዛኛው ተማሪ እኔ ብቻ አይደለውም። ከተማርኩበት ትምህርት ቤት የተማርኩ

ደሴ ቅዳሜ ገበያ ትምህርት ቤት ነው። በጣም ከባድ ነው። የዩኒቨርሲቲ መግቢያ ውጤት ራሱ ያመጣ ተማሪ በጣም ዝቅተኛ ነው፣ ከእኔ ጀምሮ ማለት ነው። ወጣቷ ብቻ ሳትሆን እሷን የመሰሉ በሺዎች የሚቆጠሩ ውጤት ያለመጣላቸው ተማሪዎች መኖራቸውን የሚያስረዱት ደግሞ የደሴ ከተማ ትምህርት መምሪያ ኃላፊ ፍቅር አበበ ናቸው። እስከ ዛሬ ከነበሩት ውጤቶች እጅግ ዝቅተኛ ነው። አምሳ ፐርሰንትና በላይ በጣም ዝቅ ያለበት ሁኔታ ነው ያለው ውጤቱ

መምሪያ ኃላፊው ለውጤቱ ዝቅተኛነት ዝርዝር ጥናት ተደርጎ ወደፊት የሚገለጽ መሆኑን ጠቅሰው በዋነኛነት ግን ተማሪዎቹ ያለፉበት ከባድ የጦርነት ጊዜና እሱን ተከትሎ ያጋጠማቸው የሥነ ልቦና አለመረጋጋት መሆኑን በእርግጠኝነት መናገር ይቻላል ባይ ናቸው። የትምህርት ሚኒስቴር ዴኤታ ዶክተር ሳሙኤል ክፍሌ ለአሜሪካ ድምፅ በስልክ በሰጡት አስተያየት በጸጥታ ችግር ምክንያት በአማራ፣ ኦሮሚያ፣ ቤንሻንጉል እና አፋር ክልሎች ሁለተኛ ዙር ፈተና ለአምሳ አራት ሺህ ተማሪዎች መሰጠቱን አስታውሰው ሁለተኛ ዙር

ተማሪዎች ቁጥር ከአጠቃላይ በዚህ ዓመት ከተፈተኑት አነስተኛ ማለት ዘጠኝ ፐርሰንቱ ብቻ ናቸው በሁለተኛ ዙር የተስተናገዱት። ዘጠና አንድ ፐርሰንቱ የተፈተኑት በመጀመሪያው ዙር ነው። ከጥቅምት ሀያ ዘጠኝ እስከ ህዳር ሁለት ባለ በመጀመሪያው ዙር የፈተና አስተዳደር ችግር ስላጋጠመ ሲቪክስ ትምህርት እንዳያስ ተደርጓል። ዶክተር ሳሙኤል የጸጥታ ስጋት የነበረባቸውና በሁለተኛ ዙር የተፈተኑ ተማሪዎች ከመጀመሪያው ዙር ተፈታኞች የተሻለ ውጤት አስመዝግበዋል የሚል መሟገቻ ያቀርባሉ። የዚህ ማሳያው ምንድን ነው? የመጀመሪያ ዙር

ተፈታኞች ከተፈተኑት ውስጥ ሀምሳ ፐርሰንት እና ከዛ በላይ ያመጡት አርባ አምስት ፐርሰንቱ ብቻ ናቸው። ያ ማለት ሀምሳ ከመቶ አማካይ እና ከዛ በላይ ያመጡ ተማሪ አርባ አምስት ፐርሰንቱ ነው። በሁለተኛ ዙር የተፈተኑት ግን ከዚህ ጋር የሚነጻጸው ሀምሳ ፐርሰንት በሁለተኛ ዙር ከተፈተኑት ውስጥ በመንግስት ዩኒቨርሲቲ ምደባ የሚያገኙት መጀመሪያ ዙር ከተፈተኑት ጋር ብናነጻጽረው ይሄን የመጀመሪያው ዙር ተፈታኞች ሀያ አምስት ፐርሰንቱ ምደባ የሚያገኙ ሲሆን በፀጥታ ምክንያት ሁለተኛ ዙር የተፈተኑት ሀያ ስምንት ፐርሰንት ስለዚህ በፀጥታ ምክንያት ወደኋላ

ስራ ቀርቶ የተፈተኑ ተማሪዎች ባስመዘገቡትም ውጤት ይሁም በመቁረጫ ነጥቡም ቢታይ በመንግስት ዩኒቨርሲቲ ምደባም ቢታይ የተሻለ አፈጻጸም ያሳዩት የሁለተኛው ዙር ናቸው። እዚህ ላይ ግን የሚነሱ አንዳንድ ጥያቄዎች አሉ። ከዚህ ቀደም ከፍተኛ ውጤት በማምጣት የሚታወቁ ወረዳዎች፣ ከተሞች፣ ትምህርት ቤቶች አሁን ሙሉ በሙሉ በሚባል ጭምር ውጤት ያላገኙበት ሁኔታ አለ እና ለዚህ ደግሞ እንደ ምክንያት የሚያቀርቡት ልጆቻችን በጦርነቱ ምክንያት ተሰደው ተፈናቅለው

ሄደው ነበረ። ስለዚህ የትምህርት ሚኒስተር ለሌሎት ልዩ የመግቢያ ውጤት እንደሚያስተካከለው ሁሉ ይሄም አካባቢ ይህንን ግምት ውስጥ ያስገባ መሆን አለበት፣ እኩል መታየት የለበትም የሚል ነው የሚያነሱትና ሚኒስትር መስሪያ ቤቱ በዚህ ላይ ያለው አቋም አቋም ሳይን እኛን መረጃው ነው

ሚመራል። እኛ የተማሪ ውጤት በትምህርት ቤት አናይም። በክልል ማየት ካስፈለገ አሁን የተባሉ አካባቢ ብቻ አይደለም ጸጥታ ችግር የነበረባቸው ሁለተኛ ዙር የተፈተነ አራት ክልሎች ላይ ፈተናው ድጋሜ የተሰጠው በእነኛ አካባቢዎች ከሌላ ጊዜ የተሻለ ውጤት አልተመዘገበም የሚባል ከሆነ በዝርዝር ትምህርት ቤቶች ማየት ይፈልጋል። በዝርዝር በትምህርት ቤቶች አይደለም መረጃው አናላይዝ የተደረገው፣ እንደ አጠቃላይ እንደ ሀገር የውጤት አፈጻጸሙ መሻሻል ነው የሚያሳየው። እንደ አጠቃላይ የክልል ለክልል መካከል ሰፊ ልዩነት

ባ የተመዘገበ የለው ይሄን ብቻ አይደለም በጸጥታ ምክንያት ዘግይቶ የተፈተኑ ተማሪዎች ሁለት ሶስት እድል ተሰጥቷል አንድ ይቆዩ ና እነኚህ ልጆች ከሁለት ሺህ አስራ አራት ጋር ይፈተኑ ሁለት ሌላ ፈተና እናዘጋጅ እና እንፈትን ነው ከክልሎች ጋር ምክክር ተደርጎ አይፈተኑ የሚል የተፈተኑትም ተማሪዎች እንደተባለው ሳይሆን የተሻለ ውጤት አስመዝግበዋል ማሳያ ላቅርብ በሴቶች ከፍተኛ ውጤት የተመዘገበው

ሁለተኛው ዙር ከተፈተኑት ተማሪዎች፣ ልጅቷም ነዋሪነቷ ወልዲያ ከፍተኛ ውጤት በኢትዮጵያ ማለት ነው።

ይሄም ያሳየው የሁለተኛ ዙር ተፈታኞች በውጤት አንደር ፐርፎርም አድርጓል የሚለው ምንም የመረጃ ተጨባጭነት የለም። የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ዛሬ ባወጣው መግለጫ የአንደኛው ዙር ፈተና እንደተጠናቀቀ ለሀገር አቀፍ ፈተናዎች ድርጅት በወቅቱ ፈተና ተሰርቋል እየተባለ በማህበራዊ ሚዲያ ሲሰራጭ በነበረው የተለያየ መረጃ ምክንያት የፈተና ውጤት ትንተናው በጥንቃቄ እንዲታይ በጽሁፍ ጥያቄ ማቅረቡን ገልጿል። ውጤት ከተገለጸ በኋላም የቀረቡ ቅሬታዎችን መሰረት

ማድረግ ፈተናዎችን ድጋሚ እንዲታይላቸው የጠየቁ ተማሪዎችን ውጤታቸው እንዲፈተሽላቸው ሁኔታዎችን ከማመቻቸት በተጨማሪ አጠቃላይ በውጤቱና መቁረጫ ነጥቡ ዙሪያ አስፈላጊው ማብራሪያ እንዲሰጥ ለትምህርት ሚኒስቴር ጥያቄ አቅርበናል ነው ያለው ቢሮ። በሚኒስቴሩ በኩል አስፈላጊው ማብራሪያ ከተሰጠ በኋላ በትምህርት ቢሮ በኩል የሚፈልጉ መረጃዎች ካሉ ከህዝቡ የሚደብቀው መረጃ እንደማይኖር ትምህርት ቢሮ አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።

መስፍንን አመሰግናለሁ። ቀጣዩም ዘገባ ከሰነኛው የ12ተኛ ክፍል ብሔራዊ መልቀቂያ ፈተና የርማት ቅሬታ ጋር የተያያዘ ነው። ሰሞኑን ይፋ በሆነው የ12ተኛ ክፍል ብሔራዊ መልቀቂያ ፈተና የተማሪዎች ውጤት ላይ በአማራ ክልል ከፍተኛ ቅሬታ አስነስተዋል። ተማሪዎች፣ የተማሪ ወላጆችና የትምህርት ባለሙያዎች እንደሚሉት የፈተና ውጤቱ በትክክል አለመታረሙንና በክልሉ የነበረውን ወቅታዊ ችግርም ያላገናዘበ ነው ብለዋል።

የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ችግሩ የተፈጠረው ሁለተኛ ዙር በተፈተኑ ተማሪዎች ላይ ነው ብለዋል። አስቴር ምስጋናው ዝርዝር አላት።

ተማሪ አማኑኤል ፀሐይ በምስራቅ ጎጃም ዞን መርጦ ለማርያም ወረዳ በአብረሃ ወያጽባ ሁለተኛ ደረጃ ትምህርት ቤት የ2013 ዓ ም የ12ኛ ክፍል መልቀቂያ ፈተና መውሰዱን ይናገራል። ሆኖም ትምህርት ሚኒስቴር ሰሞኑን ይፋ ባደረገው የተማሪዎች ውጤት በመጀመሪያ 162 ማስመዝገቡን እንደተመለከተና በውጤቱ ላይ ቅሬታ በማቅረብና እንደገና እንዲመረመር በመጠየቁ የፈተና ውጤቱ 647 እንደሆነ ይናገራል። ቅሬታ

ወዲያው ኦንላይን፣ በነጋታው የአምና ተማሪዎችን ተሞክሮ ምናምን ስጠይቅ የኦንላይን ፕሮሰስ ስለሚጨናነቅባቸው ብዙ ተማሪ ቅሬታውን ስለሚያቀርብ አያዩትም። ስለዚህ በአካል ንብህ ማቅረብ አለብህ አሉኝ። እኔ አለብኩም አዲስ አበባ እዛ የማውቀው ሰው ነበረኝ። በወረቀት ጽፈ አስገባልኝ ያልኩት አስገባልኝ። ከዛ ከሶስት ቀን በኋላ ምናምን በስልክ ደውሎ ትክክለኛ ውጤት ስድስት መቶ አርባ ሰባት መሆኑን ነገሩኝ ማለት ነው። እንደገና ታረመ። ችግሩ ምንድን ነው ብዬ ስጠይቃቸው

ኮምፒተሩ ዘሎት ነበረ አረመው። በዘፈቀደ ነው የሰጠው ኮምፒተሩ ውጤቱን። አለ ከሆላ አንደኛ ነው መውጣው ዝህም አቤሬ ጌ ከዘጠኝ እስከ አስራ ሁለት ዘጠና ሰባት ዘጠና ስምንት ነው። አስረኛ ክፍልም ስሬት ኤን ያመጣውን እና ባክግራውንድ ና ያመጣው ውጤት የማይገናኝ ነው። ፈተናውን ስሰራው ብዙም አልከበደኝም ነበረ የተሳሳቱ ስክፍል ስለሌለ፣

ያስፈልጋቸው የአስረኛ ክፍል ውጤቱን ያለኝ ውጤቱ ምን ሆነ? አንድ ሰማንያ ዘጠኝ ያመጣ ከመቶ ስልሳ ሰባት ወደ አምስት ሰማንያ ዘጠኝ አስረኛ ክፍል ሙሉ ኤን ያመጣኸው እና የፈተናዎች ኤጀንሲ ለተማሪዎች ቅሬታ ማቅረቢያ የከፈተው ድረገጽ በትክክል እንደማይሰራም ሁለቱም ተማሪዎች ይናገራሉ። የፈተናዎች ኤጀንሲ ምክትል ዋና

ክተር አቶ ተፈራ ፋይሳ ችግሩ የተፈጠረው ሁለተኛ ዙር በተፈተኑ ተማሪዎች ላይ ነው ብለዋል። በተለይ አማራ ክልል ግማሹ አማራ ክልል ብቻ ሳይሆን አፋር፣ በኒሻንጉል፣ ኦሮሚያም ምስራቅ ወለጋ አካባቢ ሁለት ዙር ነው የተፈጠኑት።

ማለት አንደኛ ዙር የተፈተኑ አሉ፣ ሁለተኛ ዙር የተፈተኑ አሉ። ሲስተሙ አንድን ትምህርት ቤት እንደ አንድ ነው የሚያርመው ተማሪዎቹን ማለት ነው። በተማሪዎች ውጤት ላይ ቅሬታ ካሰሙት የትምህርት ባለሙያዎች ውስጥ በዋግ ምራዞን ጋዝጊ ብላ ወረዳ የትምህርት ጽህፈት ቤት ኃላፊው አቶ አለሙ ደበሽ ናቸው። በጦርነት ቀጠና ውስጥ የነበሩ ተማሪዎችን ለፈተና ማስቀመጥ ተገቢ እንዳልሆነ ቀድመው ለትምህርት ሚኒስቴር ሀሳብ ማቅረባቸውን ተናግረዋል። አቶ አለሙ እንደሚሉት በጋዝጊ ብላ ወረዳ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ከተ

የተፈተኑ 229 ተማሪዎች ውስጥ 29ኙ ብቻ ናቸው ማለፍ የቻሉት ብለዋል። እኛ አካባቢ ከአንድ አመት በላይ የጦር ቀጠና ሆኖ የኖረ ነው አካባቢው ምናልባትም ከስድስት ወር ወረራ በኋላ ነጻ

ከወጣ በኋላ አንፃራዊ ሰላም ስላለ ፈተና ሰጣለሁ በሚል ትምህርት ሚኒስቴር ውሳኔ አስተላለፈ። አይደለም ተማሪዎች ራሳቸውን ሊያዘጋጁ እኛ ራሱ የተሰጠን ሀያ ቀን ስለነበረ ተማሪዎችን በማስተላለግ ነው ጊዜውን የጨረስነው። ምክንያቱም ተማሪዎቹ ጦሩን ተቀላቅለው የሚታገሉ ናቸው።

ግማሾቹ ደግሞ በአካባቢያቸው ነው ሎጂስቲክስ የሚያስተባብሩ ናቸው። ቀሪዎቹ ደግሞ ሸሽተው በተለያየ አካባቢ ተፈናቅለው የሄዱ ነበሩ። እነኚህን ከየአካባቢው አሰባስበን ነው ለፈተና እንዲቀመጡ ያደረግ ነው። ይሄ በውጤታቸው ላይ ተጽዕኖ ሊያመጣ እንደሚችል በተለያዩ መድረኮች ከፈተና በፊት የሚመለከታቸው አካላት ጋራ ተነጋግረናል፣ ግን ምላሽ አልተሰጠም ነበረ። በወቅቱ የሰሜን ሸዋ ዞን መንዝቀያ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ወርቁ ገብሬም ተመሳሳይ ቅሬታ

አቅርበዋል። በሁለቱም የተመዘገበ ውጤት ችግር ያለበት ነው እና ወላጆችም ተማሪዎችም እየመጡ እኛ ጋር እንዴት ነው መጠየቅ የምንችለው ማስመርመር የምንችለው የሚል ጥያቄ ያቀርባሉ። ዞሮ ዞሮ እኛሁን በጽሁፍም ሆነ በእንትን ከማህበራዊ ሚዲያ ውጪ በሌላ መንገድ የጠየቅ ነው የለምና በአማራ ክልል የሚገኙ

በርካታ ዞኖችና ወረዳዎች እንዲሁም ግለሰቦች ቅሬታው እየቀረበ ይገኛል። የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ከአሜሪካ ድምፅ ጋር ባደረጉት ቆይታ ችግሩ የተፈጠረው በቴክኒክ ምክንያት ነው፣ ቅሬታ ላቀረቡ ተማሪዎችም ምላሽ ተሰጥተዋል ብለዋል። ሁለት ዙር የተፈተኑትን ተማሪዎች አንደኛውም በአንዱ ያርማል፣ አንደኛውም በአንዱ ስለሚያርም የአንድ ተማሪ ሁለት ውጤት ይሞላለታል፣ በሲስተሙ ላይ ማለት ነው። ስለዚህ ምንድን ነው ይሄን

ያው ቴክኒካሊ ተስተካክሎ ታርሞ፣ የተወሰኑ ተማሪዎች ግን አመዘጋገቡ ሳይስተካከል የተገለጸላቸዋል። ይሄንን እነሱን ከመግለጻቸው በፊት እኛ ደርሰን አስተካክለናል። አንዳንዶቹ ደግሞ እንደተባለው ቅሬታም አቅርቦ

እኛ እያስተካከልንም ስለነበረ እዛ ውስጥ ተስተካክለዋል ይሄ ምንድን ነው እርማትን እንደገና ማረም ሳይሆን በአንድ ትምህርት ቤት ሁለት ዙር የተፈተኑ ተማሪዎች በማጋጠማቸው የተፈጠረ ክፍተት ነው ወደ አምስት መቶ ምናምን ይሆናል ከአጠቃላይ ከስድስት መቶ ሺህ ተማሪ ይህን ያክል ስህተት መፈጠር እንትን አይደለም ማሽን ነው የሚያርመው ሲስተም ነው የሚያርመው ማንም አይቀርብም ማንም ቼካ እንትን አደርግም ተማሪዎች ቅሬታ እንዲያቀርቡበት በኤጀንሲው የተከፈተው ድረገጽ በትክክል እንደሚሰራም አቶ ተፈራ ተናግረዋል ኦንላይን ማመልከቻውን በደንብ ተቀብሎ

ዳውንሎድ አድርጎ በስነ ስርዓት አደራጅቶ ውጤት መግለጻው ሚልክ ሀይል አለ። እዚህ በአካል የመጣው ከአንድ ሺ በታች ነው። አብዛኛው ሰው የመለከተው በኦንላይን ነው። ሶስተኛው አማራጭ ደግሞ ኦንላይንም አክሰስ የሌለው በዛ በወረዳና በዞን በኩል ለእኛ እንድደርስ ማለት ነው። ኦንላይንም በአካልም ከሀያ ሺ በላይ ነው። በዚህ አመት ፈተናውን ከወሰዱት ስድስት መቶ ሺ ተማሪዎች መካከል ሀያ አምስት በመቶ የሚሆኑት ብቻ ናቸው ወደ ዩኒቨርሲቲ የሚገቡት ብለዋል አቶ ተፈራ። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።

አስቴር ምስጋናውን እናመሰግናለን። የመጽሔቱ ትንታኔ ይቀጥላል። በመቀጠል ደግሞ ወደ አዲስ አበባ እናቀናለን። ከአድዋ ድል አከባበር ጋር በተያያዘ ያላግባብ ታስረዋል ያላቸው የአዲስ አበባ ከተማ ነዋሪዎች እንዲፈቱ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጠይቋል። የአዲስ አበባ ፖሊስ ከከተማው በተውጣጡ ዜጎች እንዲዋቀርም ጠይቋል። መለስካቸው አማሃ ዝርዝር ጉዳይን ይነግረናል።

ኢዜማ ባወጣው መግለጫ ለሰላም ዘብ እንደሚቆም ሰላምና ጸጥታን የሚያውኩና ለሕግ የማይገዙ ኃይሎችን አጥብቆ እንደሚያወግዝ ገልጾ በሰላም ማስከበር ስም በዜጎች ላይ የሚካሄድ መንግሥታዊ አፈናን ግን አጥብቆ እንደሚቃወም ገልጿል። ስለሆነም በአዲስ አበባ ከተማ ከአድዋ በዓል አከባበር ጋር በተያያዘ በሕገ ወጥ መንገድ ለእስር ተዳርገዋል ያላቸው ዜጎች እንዲፈቱ ጥሪ አቅርቧል።

ፓርቲው ይህን መግለጫ ከማውጣቱ በፊት ጉዳዩን በቅርበት ይከታተለው እንደነበረ ለቪኦኤ የገለጹት የኢዜማ ሊቀመንበር አቶ የሸዋስ አሰፋ ተጠርጣሪዎቹ ጉዳያቸው የተያዘው በማን እንደሆን እንኳን በትክክል ለይቶ መናገር እንዳልተቻለ ያብራራሉ። በጣም ብዙ ወጣቶች፣ አንዳንዶቹ ምንም ስለ ፓርቲም የማያውቁ የእኛም የሌላም ፓርቲ አባል ያልሆኑ የአዲስ አበባ ወጣቶች እንዲሸናቀቁ በሚያደርግ ደረጃ ፎቶቸው እየታየ እየታደኑ እስከ ሰኞ ማክሰኞ ለት ባደረግነው ማጣራት እስከ ስልሳ ልጆች ታስረዋል።

በትክክል ፍርድ ቤት አልቀረቡም። ወንጀላቸው ይብን አንድ ወደዚህኛው አንድ ወደዛኛው ይገላበጣል። በትክክል ይህን አድርጋችኋል ተብሎ አይደለም የሚያዙት። በጣም ኢንቲሚዴት ይደረጋሉ። በጣም ብዙ ማስረጃዎችን ሰብስበናል። ከዛ ደግሞ ማን ይህን እንደሚያደርግም ግልጽ አይደለም። አንዳንድ ጊዜ የኦሮሚያ ፖሊስ ይባላል፣ አንዳንድ ጊዜ ፌዴራል ፖሊስ ይባላል፣ አንዳንድ ጊዜ የአዲስ አበባ ፖሊስ ይባላል። በሕግ እንደዚህ መጫወት አይቻለም። ስለዚህ የሚያስጠይቅ ነገር ካለ በስነ ስርዓት ሰው መጠየቅ እንዳለበት፣ በፍትህ የበላይ መሆን እንዳለበት እናምናለን።

ሰውን ይህን ተናገርክ ያን ተናገርክ እያሉ ማሸማቀቅ ግን ትክክል አለ። በአቶ የሸዋስ አስተያየት አሁን በመንግስት በኩል የሚከናወነው ህግን የተከተለ ሳይሆን ዜጎችን ማስፈራራትና ማሸማቀቅ ነው ይላሉ። ስለሆነም በህግ የሚጠየቁ ካሉ በአግባቡ ፍርድ ቤት ማቅረብ ያ ካልሆነ ግን መፈታት አለባቸው

ብለዋል። ውዝግብ አለ። የመጀመሪያው የመንግስት መስሪያ ቤቶች ወይም ባለስልጣኖች በዓል ማክበሪያ ቦታውን ወደ ድልድይ ስር ምናምን ከተቱት በሚል ብስጭት ነበረ። አድዋ ድልድይ ምናምነት በሚባል ከዛ በኋላ የተለዋወጡትን ቃላት ምናምን እንግዲህ ይዘው ቀድተዋል ነው የሚባል የመንግስት ሰዎች ማለት ነው። ስርዓትና ሲስ ከተባለ ይህንን ችግር የፈጠረውንም መጠየቅ ያስፈልጋል። ከዛ በኋላ ግን እያንዳንዱ ሰው በአረገው ነው መጠየቅ ያለብህ።

እዚህኛው ለምን መታከበርክ ከሆነ ያ በግልጽ መሆን አለበት። ድልድይ ስር ለምን ሄድክ ከሆነ ያ በግልጽ መታወቅ አለበት። ተሳድ ባህል ከሆነ ያ ስድብ በደንብ መታወቅ አለበት። ያ እያንዳንዱ ወንጀል ደግሞ በህግ የተጻፈ ነው። የሚያስከትለው ቅጣት በዛ መሰረት ነው መሆን ያለበት። አሁን ከዚያ ውጭ እኮ ነው፣ ድብሌት ማድረግ ነው፣ ማፈን ነው፣ ሰው እንዳያገኝ ማድረግ ነው።

በአጠቃላይ ማሸማቀቅ ነው። ትክክል አይደለም። ቶሎ መታረም አለበት። መፈታት አለባቸው። የህግ ስርዓቱን ጠይቆ ጠብቆ መጠየቅና መዳኘት ያለበት ሰው ካለ ማስረጃ አምጥቶ፣ አሁን አንዳንዴ ይጠይቃል ማስረጃ ያላችሁ የከሰሰ ያሰረ ነው ማስረጃ የሚያቀርበው እንጂ ሌላው ሰው አይደለም። እኛ ሰው ነፃ እንዲሆን ማንም ሰው የብልጽግና አባል ቢሆን እዛ አድዋ ድል ሊያከብር ሄዶ የታፈሰ ካለ፣ ምናልባት የብልጽግና አባል ይሁን የባልደራስ ስም ይሁን የኢዜማ የማንም አባል ይሁን ነፃ እንዲሆን

በሀገሩ ላይ በነጻነት እንዲንቀሳቀስ ነው የምንፈልገው። የኢዜማ መግለጫ የአዲስ አበባ ፖሊስ ኮሚሽን በቅርቡ አዳዲስ አባላትን በመመልመል የፖሊስ ኃይሉን ለማጠናከር ይፋ ያደረገውን መረጃም ነቅፈዋል። የአዲስ አበባ ፖሊስን ለማጠናከር መኬድ አለበት ያሉትንም መንገድ አቶ የሸዋስ አመላክተዋል። የመጀመሪያው አካባቢ ወጣት አካባቢውን የሚያቀው የማህበረሰቡን ሶሻል ፋብሪክ የሚያውቀው ሰው ቢሆን ጥሩ ነው። ያኛውም ኢትዮጵያ አይደለም አይደለም፣ ግን ይሄኛውን ገፍቶ መሆን የለበትም።

ይታወቃል። በፖሊስ አደረጃጀት ያለን አቋም ግልጽ ነው። ወደ ጎን የወጡ ልዩ አደረጃጀቶች ምናምን አስፈላጊ አይደሉም። ግልጽ የሆነ መደበኛ ፖሊስ፣ ፌዴራል ፖሊስ፣ መከላከያን የመሳሰሉ ለሰውነት ለዜግነት የቆሙ የጸጥታ ተቋማት እንዲኖሩ በዲሲፕሊን የሚመሩ አዲስ አበባን በተመለከተ መደበኛ ፖሊስን በተመለከተ በስራ እድልም በመብትም ጥታን በማስከበር የበለጠ እውቀትም ለአዲስ አበባ ወጣቶች ቅድሚያ ልሰጥ ይገባል

ከዛ ቀጥሎ ነው ለሌላው መሆን ያለበት የሚል ነው። አሁን ግን እሱ እየሆነ አይደለም። በኮታ እንደዚህ እናደርጋለን እንደዚህ የሚላል እና ይሄ ትክክል አይደለም። ያኛውም የባዕድነት ነዋሪውም የጠርጣሪነት ስሜት ነው የሚያድረው። ጸጥታ ደግሞ በመተማመን ከማህበረሰቡ ጋር በመግባባት እያንዳንዱን ጓዳ ወርጓዳውን ፖሊስ ሊጠብቅ አይችልም። ማህበረሰቡ ለሚያምነው ፖሊስ

ትክክል ያልሆነውን ነገር ይነግረዋል። ይህትም ሀገር ከዚ በፊትም እንደተናገር ነው ሀገርን የሚጠብቀው ህዝብ ነው የሚጠብቀው ህዝብ ባለው አደረጃጀት ከፖሊስ ጋር ባለው ቅርበት ነውእና እና ይህን ሊያስደርግ ስለማይችል ይህን ያማካራቸው ትክክለኛ አማካሪ አይደለምና እና አስተካክሉት። ቪኦኤ የአዲስ አበባ ፖሊስ ኢዜማ ይፋ ያደረገውን መግለጫ ተከትሎ ያለውን አስተያየት ወይንም ምላሽ እንዲሰጠው ያደረገው ጥረት አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸውን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ከሩሲያ ዩክሬን ጦርነት ጋር የተገናኝ ነው። ሩሲያ ዩክሬን መውረር እንደጀመረ ሸሽተው በሰላም ሊወጡ የቻሉ በመቶዎች የሚቆጠሩ የናይጄሪያ ተማሪዎች የመመረቂያ ጊዜያቸው ደርሶ ነበረ። ምንም እንኳን በጦርነት መካከል እንኳ ቢሆኑ፣ አንዳንድ የዩክሬን መምህራን ተማሪዎቻቸውን በድረገጽ ላይ ማስተማሩን ቀጥለውበታል።

የደቡብ አፍሪካ የሕክምና ተማሪዎች የተቋረጠው ትምህርታቸውን የሚያጠናቅቁበት መንገድ እየፈለጉ ነው። በቪኦኤ ዘጋቢዎች በናይጄሪያዊው ቲሞቲ ኦቢዞ እና ከደቡብ አፍሪካ ቪኪ ስራክ ያጠናቀሩትን ዘገባ ደረጀ ደስታ እንደሚከትለው አቀናብሮታል። ዩክሬን ተርንፖሊ ውስጥ በሚገኘው የአገሪቱ የሕክምና ዩኒቨርሲቲ የስድስተኛ ዓመት የሕክምና ተማሪ የሆነው ናይጄሪያዊው ዶሚኒክ ኦሩ ሩሲያ ዩክሬንን መውረር በጀመረችበት የካቲት 17 የሕክምና ዲግሪውን ሊያገኝ የቀሩት ሁለት ወራት ብቻ ነበሩ።

ኦሩ ያችን ቀን ከእንቅልፉ እንደተነሳ የሰማው ዜና የሩሲያ ወታደሮች በርካታ የዩክሬን ከተሞችን ደበደቡ የሚል ነበር። ከዚያም በኋላ ልክ በተርንፖሊ የሚገኙ ሌሎች በመቶዎች የሚቆጠሩ ተማሪዎች እንዳደረጉት እሱም ወደ ሩማንያ መሸሽ ነበረበት። መጋቢት መግቢያ ላይ መንግሥት ባዘጋጀው ልዩ አውሮፕላን ወደ ናይጄሪያ ተጓዘ። ይሁን እንጂ በዚህ ሳምንት ግን ኦሩና ጓደኞቹ በክፍል ያቋረጡትን የኮሌጅ ትምህርታቸውን በድረ-ገጽ ቀጥለዋል።

ይህ ተመልሶ እንደ መሰባሰብ ይመስላል ይላል ሩ። ትልቁ መነጋገሪያችን በውግ እንኳ ሳንሰባሰብ መለያየታችን ነው። ያን ለማድረግ በቂ ጊዜ ያለን መስሎን ነበረ። የመመረቂያችን ስነ ስርዓት ደርሶ ስለነበረ ፎቶ የምንነሳበትና ሌሎችንም ነገሮች የምናደርግበት ወቅት ነበረ። በዩክሬን ከጦር ግንባር የተሰለፈው አስተማሪው ደህንነት የሚያሳስበው ሩ

ብዙ ግራ የሚገቡት ነገሮች ቢኖሩም ተስፋ አልቆረጠም። ስለ መምህሩ ሲናገር እንዲህ ይላል። በጣም የተጨነቀ የተወሰነች የእንቅልፍ ሰዓት ብቻ ያገኘ ይመስላል። ሰኞ ሰኞ ከሚያስተምረው ክፍል ውስጥ የትምህርት ሰዓት ሊያበቃ 30 ደቂቃ ግድም ሲቀረው የስልክ ጥሪ ደረሰውና ይቅርታ ጠይቆ ወጣ። የናይጄሪያ ባለሥልጣናት ወረራው በጀመረበት ወቅት በዩክሬን ወደ ስምንት መቶ ሺህ የሚጠጉ ናይጄሪያውያን መኖራቸውን ሲገልጹ

ከዚህ ውስጥ 5600 የሚሆኑት ተማሪዎች ናቸው ብለዋል። የመጀመሪያ ዓመት የሕክምና ተማሪ የሆነችው የ16 ዓመቷ ፋጡማ ባፋ ወደ ናይጄሪያ የተመለሰችው ከሳምንት በፊት ሲሆን እሷም በድረገጽ ትምህርቷን መከታተል ጀምራለች። ይሁን እንጂ ለእሷ በአካል ክፍል ውስጥ እንደሚሰጠው ሊሆንላት አልቻለም።

በአካል እዚያው ትምህርት ቤት ክፍል ውስጥ ሆኜ ጓደኞቼንና አስተማሪዎቼን ባይ እጅግ በጣም ደስ ይለኝ ነበር። ፋጡማ የሕክምና ትምህርቷን የጀመረችው ባለፈው መስከረም ወር ነበር። ወላጅ እናቷ ሳላ ባፋህ ግን ከአሁን በኋላ ወደ ዩክሬን አትመልስም ይላሉ። ያ ልንመልሳት አንችልም። ትምህርቷን ተረጋግታ በሰላም መማር የምትችልበት ስፍራ ያስፈልጋታል።

ምክንያቱም ልጄኮ አሁንም ገና ታዳጊ ወጣት ናት። ዶሚኒክ ኡሩና ጓደኞቹ የምርቃት ስነ ስርዓታቸውን ለማክበር ትልቅ የራት ድግስ አቅደው ነበር። አሁን በተፈጠረው ሁኔታ ግን ከአሁን በኋላ ጓደኞቹን የሚያያቸው ስለመሆኑ ስጋት ገብቶታል። በሌላም በኩል ዩክሬንን ለቀው የወጡት የደቡብ አፍሪካ የህክምና ተማሪዎች የተቋረጠውን ትምህርታቸውን የሚያጠናቅቁበትን መንገድ እየፈለጉ ነው። የደቡብ አፍሪካ ዩኒቨርሲቲዎች ለተማሪዎች ያለውን አማራጭ እየተመለከቱ ነው።

አንዳንዶቹ ተማሪዎች አሁንም ዩክሬን ውስጥ ያዩት ጥቃት ካደረሰባቸው ጭንቀት ገና አልወጡም። ወደኋላ ትተዋቸው የመጡ መምህሮቻቸውና ጓደኞቻቸውም አሁንም ያሳስቧቸዋል። ጉዳዩ ያሳሰባቸው ሌሎች ተማሪዎች ከዩክሬን የተመለሱ ሐምሳ የሚደርሱ የህክምና ተማሪዎች በደቡብ አፍሪካ ዩኒቨርሲቲዎች ውስጥ ገብተው ትምህርታቸውን ሊቀጥሉ የሚችሉበትን መንገድ ለማፈላለግ ትምህርታችንን እናድን የሚል ዘመቻ ጀምረዋል።

የ25 ዓመቷ ማንዲሳ ማሊንድሳ ዩክሬን ውስጥ በካርኪቭ የህክምና ዩኒቨርሲቲ የአራተኛ ዓመት ተማሪ ናት። ትምህርታቸውን ለመቀጠል ከሚፈልጉ ተማሪዎች መካከልም አንዷ ናት። ትምህርቱ የተቋረጠው የሩሲያ ኃይሎች ዩክሬንን መውረር ከጀመሩበት ካለፈው የካቲት ወር ጀምሮ ነበር። በምስራቅ ዩክሬን በሚገኘው የካርኪቭ ከተማ የቦምብ ፍንዳታ በመስማታቸው እሷና አምስት ጓደኞቿ ወደ ሃንጋሪ ድንበር በባቡር መሸሻቸውን የምትገልጸው ማንዲሳ

በባቡር ጣቢያው የተመለከተችው ነገር ትርምስ የተሞላበት መሆኑን ገልጻለች። ሁሉም ሰው ከቁጥጥር ውጭ ሆኗል። ሁሉም ሰው አንድ ነገር ለማድረግ እየጣረ ነው። ሰዎች ስለቶቻቸውን እያወጡ ነው። ሰዎች እየጮሁ ነው፣ እየተፋለሙም ይገኛሉ

እርስ በራሳቸው እየተናጩ ነው። እዚህ ባቡር ላይ ለመውጣት እንኳን ትርምስምስ ሆኗል። እየተመለከትን የሚሆነውን ነገር እያየን ዝም ብለን እያስተዋልን እንገኛለን። ይህ እኮ የእኛ ባቡር አይደለም። ይህ ባቡር የሚሄደው ወደ ኪየቭ ነው። እኛ ወደምንሄድበት የሚሄድም ባቡር አይደለም። በመጨረሻም ወደ ለቪቭ የሚወስዳቸው ባቡር የደረሰ ቢሆንም በኪየቭ በቆዩበት ወቅት ሊያመልጡት ከሚፈልጉት ጥቃት መልሶ እንዳይጥላቸው

ከባድ ስጋት ውስጥ ከቷቸው እንደነበረ ገልጻለች። ምክንያቱም ባቡሩ እዚያ ለስድስት ሰዓታት ቆይቷል። ኪየቭ ምን እንደምትመስል እያየን ነው። ሁሉም ነገር እየተቃጠለ ነው። በየቦታውም ጭስ ይታያል። ሁሉም ሰው ተሸብሮ በየመስኮቱ በኩል ወደ ውጭ ይመለከታል።

ከ24 ሰዓት በኋላ ለቪቭ የደረሱት ማሊንዲሳ እና አምስት ጓደኞቿ ወደ ቤታቸው የሚወስዳቸው አውሮፕላንን ለማግኘት ወደ ሃንጋሪ መጓዛቸውን ተናግራለች። የስድስተኛ ዓመት የሕክምና ተማሪ የሆነው ሉፋሚንጎ ኒቲንጉ ትምህርታቸውን በደቡብ አፍሪካ ማጠናቀቅ ከሚፈልጉት መካከል አንዱ ነው። በዩክሬን ቪኒትሺያ የሕክምና ዩኒቨርሲቲ ትምህርቱን አቋርጦ አሁን ደቡብ አፍሪካ በሰላም መግባት ቢችልም ወደ ኋላ ስለተዋቸው ጓደኞቹ ያስባል።

አው በእርግጥ ስለ ጓደኞቼና ስለ መምሬ ተጨንቂያለሁ። ዩክሬን ላለፉት ስድስት ዓመታት መኖሪያ ቤቴ ነበረች። ሰዎቿ ለእኔ እንደ ቤተሰቦቼ ናቸው። አሁን በዚያ እየሆነ ያለው ነገር ሁሉ በእጅጉ ያሳዝናል። ልክ የኔ ቤት እየወደመ እንዳለ ሆኖ ነው የሚሰማኝ። የደቡብ አፍሪካ የህክምና ትምህርት ተቋማት ምክር ቤት አባል የሆኑት ፕሮፌሰር ሊዮኔል ግሪን ቶምሰን

ትምህርት ቤቶቹ ተማሪዎችን ሊረዷቸው በሚችሉበት ሁኔታ ላይ እየተነጋገሩ መሆኑን አረጋግጠዋል። በዩክሬን ያለው ተማሪዎችን አስመልክቶ አሁንም ያለው ነገር በደቡብ አፍሪካ የሕክምና ተቋማትን ኃላፊዎች ትኩረት እየሳበ ነው። በጉዳዩ ዙሪያ ውይይት እንዲደረግ ጋብዝናል። ጉዳዩ የተወሳሰበ ቢሆንም መነጋገራችንን እንቀጥላለን። ይሁን እንጂ ለተማሪዎች ቦታ ማግኘት አስቸጋሪ መሆኑ ተመልክቷል።

ፕሮፌሰሩ በኮቪድ-19 ወረርሽኝ ሳቢያ ትምህርታቸውን አቋርጠው የተመለሱ የአፍሪካ ተማሪዎችም ቦታ እየፈለጉ መሆኑን አመልክተዋል። አድማጮች፣ የመጽሔቱ ክፍል በዚህ ተጠናቋል። የሁለተኛው አጋማሽ የመጀመሪያ ቅንብርን እናስታውቃችሁ። ከትግራይ ክልል ተፈናቅለው በሰሜን ወሎ ቆቦ ከተማ ፖሊስ ጣቢያ የተጠለሉ የህብረተሰብ ክፍሎች

በምግብና በመሰረታዊ ድጋፍ አቅርቦት መቸገራቸውን ገልጸዋል። ከሰሞኑ ወደ ቆቦ ያመራው ዘጋቢያችን መስፍን አድራጊ ቀጣዩን ዘገባ ልኳል። ስማቸው እንዲጠቀስ ፊታቸውም እንዲታይ ፈቃደኛ ያልሆኑ አስተያየት ሰጪ ወደ ቆቦ የመጡበትን ምክንያት ይናገራሉ። የመጣሁት ከአዲግራት አካባቢ ነው። በጦርነቱ ምክንያት ኮፍቶናል። በጣም ተቸግረናል። የሚደርስልን ሰው የለም እና ተቸግረን ነው የመጣ ነው። እዛ ያለው ችግር የህወሀት ችግር ነው። የደረሰብን ሌላ ነገር የለም። በፈጣሪ የመጣ ነገር የለም።

ፀሐይ አልጠፋም፣ ግን በእነዚህ ሰዎች ግን ጨለማ ውስጥ ፀሐይ ጠፍቶን ነው የምንኖረው። እኛ በጣም ከፍቶን አዝነን ከኢትዮጵያ ህዝብ አውረን እንዳንኖር እንደ አውሬ እንድንታይ የትግራይ ህዝብ እንዳይታመን ያደርጉት ራሳቸው ነው። የራያ ቆቦ ወረዳ ፖሊስ ጽህፈት ቤት ኃላፊ ምክትል ኮማንደር ነጋ ድንበሩ ከተማዋ ሁለት አይነት ተፈናቃዮችን በማስተናገድ ላይ እንደሆነች ገልጸዋል። ከራያ አለማጣ፣ ከራያ ባላ፣ ከኮረም፣ ከኦፍላ እና ካለማጣ ከተማ የመጣ ኃይል ከዚሁ የአማራ

የአስተዳደር መሬቶች ስለሆኑ እሱ አካባቢ ላይ አንዱ የተፈናቃይ ቁጥር ነው ወደ ስልሳ ሺህ እየገባ ነው። ይሄኛው የተፈናቃይ ቁጥር እዚህ ቆቦ ከተማ ላይ ነው የሚገኘው ይህ ኃይል

አሁን በቅርብ ከሁለት ሳምንት በፊት እያስተናገደ ያለው ከሽራሮ ከሸራሮ ጫፍ ጀምሮ ራማ የሚባለው ጀምረህ እስከ ማይጫው ድረስ ያለው ኃይል ነው እየመጠ ያለው። ሌላው ስማቸው ቢጠቀስ ፊታቸው ቢታይና የተሰማሩበት የሙያ ዘርፍ ቢገለጽ ቤተሰቤ ላይ ጉዳት ሊደርስ ይችላል ያሉ ከሽረ የመጡ አስተያየት ሰጪ በአስተርጓሚ በሰጡት አስተያየት በአካባቢያቸው ተፈጥሯል ያሉት የጸጥታ ስጋት ቤት ንብረቴንና ቤተሰቤን ጥዬ ለመሰደድ ምክንያት ሆኖኛል ብለዋል። ካብሽረ ዝበሃል ከተማ የመጽ ክልል ትግራይ

እኔ ሽሬ ከሚባል ከተማ ነው የመጣሁት። ከሽሬ እንደ ስላሴ ተነስቼ ወደ መቀሌ መጣሁ። ስመጣ ወዴት ነህ የሚል ጥያቄ አለ። ከመቀሌ ወደ አላማጣ መጣሁ። ከአላማጣ ደግሞ ወደ ዋጃ፣ ከዋጃ በጋሪ ነው የተጓዝ ነው

የትግራይ ክልል የውጭ ግንኙነት አስተባባሪ መሆናቸውን የሚናገሩትና ካናዳ የሚገኙት ዮሐንስ አብርሃም ከቀናት በፊት ለአሜሪካ ድምፅ በሰጡት የስልክ ምላሽ ከቤተሰብ ጋር ለመገናኘት ከሚደረጉ እንቅስቃሴዎች ውጭ ምግብ ፍለጋ እንደ ስደተኝነት ሊመደብ የሚችል የሚታወቀ እንቅስቃሴ የለም ማለታቸው ይታወሳል። ዓለም አቀፍ ድርጅቶችን እየገለጹ እንዳሉት በተለይ ከታህሳስ አጋማሽ፣ ዲሴምበር አጋማሽ ጀምሮ ወደ ትግራይ እየገባ ምንም አይነት ነገር የለም።

በቅርቡ የተወሰኑ ሰምተናል። በዚህ የተነሳ ትግራይ ውስጥ በጣም ከፍተኛ የሆነ ችግር አለ። ይሄ ችግር ሰው ሰራሽ ችግር ነው፣ በተለይ በኢትዮጵያና በኤርትራ መንግሥት የተሰራ ሰው ሰራሽ ችግር ነው የትግራይ ሕዝብ ላይ እየወረደበት ያለው። በዚህ የተነሳ ችግሩ እንዳለ የታወቀ ነገር ነው። ይህ እንዳለ ሆኖ ግን በዚህ ምክንያት ወደ ጎረቤት ሀገር ወይም ደግሞ ክልል እየተሰደዱ ያሉ አሉ የሚባለው ግን በአብዛኛው ከእውነትነት የራቀ ነው። ቤተሰብ ለመጠየቅ ከቤተሰብ ጋር ለመገናኘት በተወሰነ መልኩ

እንቅስቃሴዎች አሉ። በአማራ ክልል ለምሳሌ ራያ አካባቢ ያሉት ተጋሩ ቤተሰቦቻቸውን ለማየት በአማራ ወገን ካለው ዘመዳቸው ጋር ለመገናኘት የሚደረግ እንቅስቃሴ ሊኖር ይችላል። እንደዚህ ምግብ ፍለጋ በስደተኝነት ሊመደብ የሚችል እንቅስቃሴ ግን እስካሁን

የሚታወቅ ነገር የለም እኔም ማቀው ነገር የለም ከሽሬ መፈናቀላቸውን የሚናገሩት አስተያየት ሰጭ በበኩላቸው የትግራይ ህዝብ በችግር ላይ እንደሆነ ጠቅሰዋል ዘሎ ኩነታት ምዚ ዝተፈጥሩ ዘሎ ናይ ትግራይ ህዝቢ ኣብ በፅሕዎ ዘሎ ኩነታት ብጣዕሚ ዝሕዝን እዩ

አሁን የተፈጠረው በትግራይ ህዝብ ላይ የደረሰው ሁኔታ በጣም የሚያሳዝን ነው። በተለይ ወጣትና እናቶች ሁሉም ረሃብና ሐዘን ላይ ነው ያሉት። በትግራይ ክልል የውጭ ግንኙነት ጽፈት ቤት ከፍተኛ አመራር በበኩላቸው ከትግራይ ክልል ተፈናቅለው አማራ ክልል ይገኛሉ የተባሉ ተፈናቃዮችን በተመለከተ ከአሜሪካ ድምፅ የመቀሌ ዘጋቢ ተጠይቀው ትግራይ ህዝብ እና የአማራ ብዙ ጊዜ አብሮ የኖረ የተዋለደ እንቅስቃሴው ነገር ብታረግም ሊቆም ይችላል

እንግዲህ ከአላማጣ ወደ ቆቦ ከቆቦ ወደ አላማጣ የሚመጣ የተለያየ ማህበረሰብ አለ። ስለዚህ ይሄ ማስቆምም ይቻላል። ግን ይሄ ዝም ብሎ እንደ ትልቅ የረሀብ ፍልሰት አድርጎ የሚናፈሰው ወሬ ያየ ነው። ባለፈው የትግራይ ሰራዊት ምርኮኞች ተብሎ ከሳውዲ አረቢያ እነዚህ የመጡ ወገዶቻችን እንደ ምርኮኞች በቴሌቪዥን ሲያሳያቸው ነበር። እነሱ ደግሞ አሁን ተመልሰው

ከምርኮኛ በላይ ሆነ ደግሞ ስደተኞች። እንግዲህ ማለት ችግሩ ሲሪየስ ነው። ያው ረሃብ አለ። ብዙ ሶስት ዲግሪ ተዘግታ ያለች ክልል ነች። ከዚህ ሰው ወደዛ ቢሄድም ብዙም ሊገርመንም አይገባም ነበር። ግን የትግራይ ህዝብ እንደዛ አይደለም ይልቁን ነው

የትግራይ ዙያ ላይ ያለው ይሄ ከበባ መሰበር አለበት። የራያ ቆቦ ወረዳ ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር ነጋ በበኩላቸው ቆቦ የሚገኙትን ተፈናቃዮች በተመለከተ ተከታዩም ብለዋል። እነዚህ ሰዎች አሁን ቤተሰብ ልንጠይቅ ነው ምናምን የሚሉት እስከ ዛሬ መጠየቅ ይችሉ ነበር። ልንጠይቅ የሚሉት ምክንያት ተገቢ ነው ብዬ አልወስድም። እውነት ለመናገር ግን ጭራሽ ሁላቸውም በጥላትነት የሚፈረጁ ሰዎች ናቸው ብለን አንወስድም። የከፋቸው ሰዎች ሕጻናት ጭምር ይዘው

በተለያየ የፌዴራል መንግስት የስራ ምደባ ምክንያትም እዛ ገብተው የቀሩ ከኤንጂኦ ተግባርም ጋር እዛ ገብተው የቀሩ እና የሀገር መከላከያ ሰራዊት ሰሜን ዝ ሚስቶች ህጻናት ጭምር ይዘው እየመጡ ያሉበት ሁኔታ እንዳለ እና ያማራ ተወላጅ ሆነው እዛ አካባቢ ላይ በተለያየ የስራ መስክ የነበሩ ሰዎች እየመጡ ነው። ከኤርትራ ትውልደ ኤርትራውያኖች ወደ አርባ አራት የሚሆኑ ትውልደ ኤርትራውያኖችም አሉ። እዚህ የኤርትራ መታወቂያ መታወቂያውን ፎርጅድ ያዘጋጁታን የጥላት ኃይል

በዛ መለየት አይቻለም። ሌሎች ሰነዶችን ማረጋገጥ ካልተቻለ ከመሀል ኢትዮጵያ ወደ አክሱም ለስራ ሄደው በነበሩበት አጋጣሚ ጦርነቱ በመቀጠሉ እዚያው እንደ ቆዩና በአካባቢው ያለው አሁናዊ ሁኔታ በመባባሱ ግን ወደ ቆቦ ለመምጣት ተገድጃለሁ የሚሉት ደግሞ ደረጀ አሸናፊ የተባሉ አስተያየት ሰጭ ናቸው። ችግር ስላለ እዛ አክሱም ረሃብ ስላለ ምንም የምንበላው ነገር ስላጣን ስለተቸገርኩኝ ወደዚህ ወደ ቆቦ ከተማ መጥቼ

ያው ኬላ ላይ ይዘውኝ ወደዚህ ወደ ስደተኛ ማቆያ አስገብተውናል። አሁን እኔ ካለሁበት ከነበርኩበት ከተማ አክሱም በጣም ብር ማግኘት ከባድ ስለሆነ እኔ እንኳን ራሱ እቃ የቤት እቃዎች ምናምን ሸጬ በርካሽ ዋጋ ሸጬ ያን ለትራንስፖርት ፖስት ተጠቅሜ ነው ወደዚህ የመጣሁት። ከአክሱም መቀሌ ሶስት መቶ ምናምን ኪሎ ሜትር ነው። ከዚህ አላማጣ ደግሞ መቶ ምናምን ኪሎ ሜትር ወደዚህ ደግሞ ወደ ስልሳ ኪሎ ሜትር

ወደ አካባቢ አራት መቶ አምስት መቶ ምናምን ኪሎ ሜትር ማለት ነው። እዚህ ከመጣም በኋላ ግን ምግብ የለም፣ መጠጥ የለም፣ መኝታ የለም። አፈር አቧራ ላይ ነው እየተኛ የምናድረው ያለ ነው እና እኔ በሽታ አለብኝ አላርጂክ አለብኝ እሱ ተነስቶብኝ ቁጭ ብዬ ነው ያደርኩትና በጣም ስቃይ ያለ እዚህ ያለውን እና የመንግስት አካላት እዚህ ያሉም ውጭ ያሉትም ይሄንን ችግር

ተረድተው ቶሎ በአፋጣኝ ለዚህ ሕዝብ ወደ መፍትሄ

እንዲሄዱልን እንጠይቃለን። ከሁለት ሳምንታት ወዲህ ተስተዋለ የተባለው ከትግራይ የተለያዩ አካባቢዎች ወደ ቆቦ ከተማ የሚገቡ ተፈናቃዮች ቁጥር መጨመር በመደበኛ የወንጀል መከላከል ተግባራትም ሆነ ሌሎች የጸጥታ ስጋቶችን ለመቅረፍ በሚደረገው እንቅስቃሴ ላይ ተጽዕኖ እንዳሳረፈ ኮማንደር ነጋ ይጠቁማሉ። ጥላት ያለበት ቀጠና ቅርበታል። የመከላከል ወረዳ ያለው የሀገር መከላከያ፣ የአማራ ልዩ ኃይል፣ ፋኖ፣ ሚሊሻው እዚህ ነው ተዘጋጅቶ ያለው እዚህ ልፍ ባላለ ሁኔታ በአስር

በ12 በ11 ኪሎ ሜትር ክልል ውስጥ ከመሀል ትግራይ የመጣ ከራያ አካባቢ የመጣ ተፈናቃይ ሰብስበህ ማስቀመጥ እጅግ በጣም አደጋ ነው እና ለህግ ማስከበር ስራም በጣም ፈተና ነው። ያለው ካምፕ የተጠረነፈ ሰው አለ። አሁን የኛን ጣቢያ ብትወስድ ዛሬ አዳር 600 594 ሰው አለ። ስለዚህ ጣቢያው ማረሚያ ቤት ነው ወይም የተፈናቃይ ማዕከል ነው እንጂ የፖሊስ ጣቢያ ነው ብሎ መውሰድ አይቻልም። እኛ ጋር ያሉት ሰዎች ደግሞ

ወደ 29 የሚጠጉ የጥላት ኃይል አሰልጥኗቸው አሁን እጅ ሰጠን ብለው የመጡ ትግራይ ወራሪ ኃይል አባላቶች አሉ። ከዛውጭ ኤርትራውያኖች እና ከመሃል ትግራይ የመጡ እኛ እንኳን በወንጀል ጠርጥረን ያሰርናቸው ሰዎች ትንሽ ሰዎች ናቸው። አምስት ሰው ብቻ ነው ያለው። ሌሎቹ በሙሉ እዛ አካባቢ ላይ ፈልሶ የመጡ ሰዎች ናቸው። ይሄም ያሳየው የህግ ማስከበር ስራውን ፈተና ውስጥ አስገብቷል። ለግንባሩም ቢሆን ምቾት የሌለው ሁኔታ ነው ያለው።

ምክንያቱም እነዚህ ሰዎች ውስጥ ሰርጎ ገቦች አሉ። ከተማው ውስጥ ከራያ አካባቢ ከመጣው ሰው የጥላት ተግባር ሊሰራ የመጣ ሰው አለ። ይህ ሲደመር ከግንባር ቅርበት ጋር በተያያዘ አስቸጋሪ ሁኔታ ውስጥ ነው ያለው። ትናንት ማምሻውንና ዛሬ ረፋዱንም በተመሳሳይ ቁጥራቸው ለጊዜው ያልታወቀ ተፈናቃዮች ወደ ቆቦ መግባታቸውን ያረጋገጡት ኮማንደር ነጋ ስጋቱ እንዲቀረፍ ይላሉ። ከመሀል ትግራይ የመጡትን ሰዎች ወገኖቻችን ናቸው፣ ኢትዮጵያዊ ናቸው። በዚህ ምንም ጥርጥር የለንም

ግን ከግንባሩ አኳያ ማህበረሰቡ ቆስሎ አልዳነ። በትግራይ ወራሪ ኃይል ከትግራይ ክልል ውስጥ በወጡ ተዘርፏን ተገሏን ተደፍረዋን እጅግ ዘርፈ ብዙ በደሎች ደርሰዋል። ሀዘኑን ሳያገግም የለበሰውን ጥቁር ልብስ ሳያወልቅ ነው እኒህን ወንድሞቹን የተቀበለው። ግን ደግሞ የፌዴራል መንግስት እነዚህ ከመሃል የመጡትን አካሎች የፌዴራል አደጋ መከላከል

ተረክቦ መውሰድ አለበት። ወስዶ ከቻለ ከሰሜን ወሎ ዞን ውጭ ነው ማድረግ ያለበት ቦታ አዘጋጅቶ እዛ ላይ ማስቀመጥ። የአዲግራቷ ተፈናቃይ በውጭ ሀገራት የሚኖሩ የትግራይ ተወላጆች ችግሮች እንዲባባሱ ምክንያት ሆነዋል ሲሉ ይወቅሳሉ። ራሳቸው ውጭ ሁኖ ቁጭ ብሎ እዛ ሁኖ የሚሰሩት ነገር እኛ እንቀበለውም። የትግራይ ወጣት ሲያስወሉት ያሉት እንሱ ናቸው። እንደግፋቸዋለን። የውጭ ዲያስፖራ ሁነን እዚህ የሚጎድላቸው ነገር የለም እያሉ የትግራይን ወጣት የትግራይ ድሃ

ብየወጣው ብየወጣው የሚቀር ያለ የትግራይ ወጣት ነው። አሁን መናገር የሚፈልጉ ውጭ ዲያስፖራ ያሉት የትግራይ ተወላጅ የሆኑ እዛ ሙቋቸው ቁጭ ብሎ ራሳቸው ቁጭ ብሎ የድሃን ሕዝብ እያስበሉት ያሉት እነሱ ናቸው። እጃቸው ቢቆጥቡት ብራቸው ቢቆጥቡት

በዚህ በደሴ የወጣ ወጣት በዛ ቀርተዋል። አሁን ሞርዶ የለም ትግራይ ውስጥ ብዙ ሀዘንተኛ ነው ያለው። ልጁ ወዴት እንደደረሰ አይታወቅም። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ከበደ ደሲሳ በበኩላቸው ከትግራይ ክልል ወደ አማራ እየተፈናቀሉ የሚገኙ ዜጎችን በተመለከተ ይህንን ብለዋል። የተፈናቀሉና ወደ አማራ ክልል የሚመጡ ሰዎች አሉ የሚባል አለ፣ መረጃው አለ። ከዚህ በፊት ከተፈናቃዮች ጋር አንድ እንደ

ስልት የሚጠቀሙት ለጦርነት የሚያዘጋጁትም መልምሎ አሰልጥኖ ተፈናቃይ መስሎ የሚልኩት አሉ ወይ ደግሞ ሰዎቹን ገፍቶ ከቤት ንብረታቸው እንዲፈናቀሉ የሚያደርጉበት ፖለቲካ የፖለቲካ ሴራ ሊኖር ይችላል። ይህንን በአግባቡ ማጣራት እና ሱን ጥንቃቄ በማድረግ በተቻለ መጠን ኅብረተሰቡ ተቸግሮ ከቤቱ እንዳይፈናቀል የሚፈልገው ነገር ባለበት እንዲደርሰው ማድረግ ነው።

ከቆቦና በአቅራቢያው ከሚገኙ የአማራ ክልል ተፈናቅለው ቆቦ በሚገኙት አራት መጠለያ ጣቢያዎች ላይ የተጠለሉ ሰዎች ቁጥር ከተማዋ አላት ከሚባለው የህዝብ ቁጥር ጋር ተመጣጣኝ መሆኑን የከተማ አመራሮች የተናገሩ ሲሆን አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ሀብታሙ ስዩም አስተናግጃችኋለሁ፣ ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ ደግሞ በዋና አዘጋጅነት እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።